አድማጮቻችን እንደምናርፍዳችኋል የግንቦት አምስት ኤስቢኤስ አማርኛ አጫጭር ዜናዎችን እንሆን ዜናዎቹን የማስደምጣችሁ ካሳሁን ሰቦቃ ነኝ የሊበራል ፓርቲ መሪውን ጨምሮ በርካታ የምክር ቤት አባላቱን በሽንፈት ማጣትን ተከትሎ በተካሄደው አዲስ የፓርቲ ምርጫ የቀድሞዋ የፓርቲው ምክትል መሪ ሱዛሊ ተቀናቃኛቸውን አንግስ ቴለርን ረድተው የመጀመሪያዋ የሊብራል ፓርቲ የሴት መሪ ሆነዋል። ምርጫው የተካሄደው ዛሬ ማለዳ ከቀትር በፊት ካምብራ የተቃዋሚ ቡድን የፓርላማ አባላት መሰብሰቢያ አዳራሽ ውስጥ ሲሆን ቴድ ኦብራያን የፓርቲው ምክትል መሪ ሆነው ተመርጠዋል። ከሱዛን ሊ ጋር በተቀናቃኝነት በሊብራል ፓርቲ መሪነት ተደራድረው የነበሩት አንገስ ቴለር በወይዘሮ ሊ ድል የተነሱት 2925 በሆነ የአራት ድምፅ እጦት ነው። አዲሷ የሊብራል ፓርቲ መሪ ፓርቲያቸውን ለዘመናዊት አውስትራሊያ በሚመጥን አዲስ አቅጣጫ እንደሚያራምዱና በአውስትራሊያውን ዘንድም ተአማኒነት እንዲያገኙ ታትረው እንደሚሰሩ ተናግረዋል። በምክትል መሪነት የተመረጡት የሰንሻይን ኮስት የምክር ቤት አባል ተወካዩ ቴድ ኦብራይን ለአሸናፊነት የበቁት ፊል ቶምሰንን 38 ለ16 በሆነ የሰፋ የውጤት ልዩነት ነው። ይህ በእንዲህ እንዳለም 93 የሕዝብ ተወካዮች ምክር ቤት ወንበሮችን በማሸነፍ ከፌዴሬሽን መሠረታ ወዲህ ታይቶ የማይታወቅ ድል ያስመዘገበው የሌበር ፓርቲ አዲስ የካቢኔ አባላት ዛሬ ማልዳ ላይ ጠቅላይ ሚኒስትር አንቶኒ አልበኒዚን ጨምሮ ቃለ መሐላ ፈጽመዋል። የካቢኔ አባላቱ ቃለመሃላቸውን የፈጸሙት በካምብራ ቤተ መንግሥት ተገኝተው በጠቅላይ እንደ ራሴ በጠቅላይ እንደ ራሴ ሳማንታ ሞስቲን አማካይነት ነው። የሌበር ፓርቲ የምክር ቤት ወንበሮች ከቶንም የምርጫ ድምፅ ቆጠራው ሲጠናቀቅ 95 ሊደርስ እንደሚችል ይጠበቃል። የአውስትሬልያ በጅሮንድ ጂም ቻልመርስ ዩናይትድ ስቴትስ የመድኃኒት ዋጋዎች ዝቅ እንዲሉ መወሰኗ አውስትራሊያ ላይ የሚያሳድረው ተጽዕኖ እንደሌለ ገልጠዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመድኃኒት አምራች ኩባንያዎች ዋጋዎቻቸውን ከሌሎች ሀገራት ጋር አመጣጥነው እንዲሸጡ ማዘዣ አውጥተዋል። በሌላም በኩል ዩናይትድ ስቴትስ እና ቻይና ባደረጉት ለዘጠና ቀናት የሚቆይ የንግድ ስምምነት የታሪፍ ቅናሽ አካሂደዋል። ዩናይትድ ስቴትስ ለቻይና ታሪፏን ወደ 30 በመቶ ዝቅ ስታደርግ፣ ቻይና በበኩሏ ዩናይትድ ስቴትስ ላይ ጥላ የነበረውን ታሪፍ ወደ 10 በመቶ አውርዳለች። ተጨማሪ ፖድካስቶችን ለማድመጥ ኤስቢኤስ አምሐሪክን ይከተሉ ወይም ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሐሪክ ድረ ገጻችንን ይጎብኙ።